በኤርትራ በኮቪድ-19 ወረርሽኝ ሳቢያ ተቋርጦ የነበረው የሕዝብ ማጓጓዣ አገልግሎት በዛሬው ዕለት በከፊል መጀመሩ ተገልጸዋል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል። የኮሮና ቫይረስ ወረርሽኝ በፈጠረው ስጋት ምክንያት ከአንድ ዓመት በፊት በኤርትራ ተቋርጦ የነበረው የሕዝብ መጓጓዣ አገልግሎት ዛሬ ሰኞ መጋቢት ሀያ በከፊል ጀምረዋል። ዛሬ የጀመረው የአውቶቢስ አገልግሎት በአስመራ ከተማና በሌሎች የተመረጡ ከተማዎችና ገጠሮች የሚሰጥ ሲሆን በተወሰነ ደረጃ ለሙከራ የተጀመረ እንደሆነ ታውቋል። የማዕከል ሪጅን የሕዝብ መጓጓዣ አገልግሎት ለተገልጋዮች በጽሁፍ ባሰራጨው መግለጫ ዛሬ ጠዋት የጀመረው የመጓጓዣ አገልግሎት በአስመራ ከተማ ውስጥና በአካባቢዋ የሚገኙ የገጠር አካባቢዎች ላይ ያሉ የአውቶቡስ መስመሮች ስራ መጀመራቸውን ጠቅሶ ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ አንድ ሰዓት ለተገልጋዮች አገልግሎት እንደሚሰጥ አስታውቋል። በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና መከላከያዎችን ያላሟሉ ተገልጋዮች የትራንስፖርት አገልግሎት እንደማያገኙም የማዕከል ሪጅን የህዝብ መጓጓዣ አገልግሎት ጽፈት ቤት አስታውቋል። የኤርትራ ትምህርት ሚኒስቴር ባለፈው ሳምንት ይፋ ባደረገው መረጃ ትምህርት ዳግም መከፈትን ተከትሎ በየጎዳናዎች ብስክሌቶች በብዛት ሊኖሩ ስለሚችሉ አደጋን ለማስወገድ ሁሉም የትራፊክ ህጎች በሙሉነት እንዲተገበሩና ቁጥጥር እንዲደረግባቸው አሳስበዋል። የትምህርት ሚኒስትሩ አያይዞም ተማሪዎች፣ መምህራን፣ ወላጆችና ሌሎች የሚመለከታቸው አካላት በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና የመከላከያ መንገዶችን በጥብቅ እንዲከታተሉና ተግባራዊ እንዲያደርጉም አሳስቧል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ